ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ ረቡዕ ነሐሴ 7 ቀን 2006 ዓ ም ነው። ሰለሞን ክፍሌ አስተናግዳለሁ። ደሳሌ መኮንን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና ያለም ዜና እንስማ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአፍሪቃ ህብረት ከጥቂት ሳምንታት በኋላ ቡርኪና ፋሶ ዋና ከተማ ኦዋጋዱጉ ላይ ሊያደርገው ያስበው የመሪዎች ጉባኤ በታቀደው ጊዜና ቦታ እንደሚካሄድ አስታውቋል። ከጉባኤው ጎን ለጎን ኢቦላን ለመከላከል የገቢ ማሰባሰቢያ ፕሮግራም እንደሚኖርም ይፋ አድርጓል። በሚገባ ያልተፈተሸው የኢቦላ መድኃኒት ጥቅም ላይ መዋሉን እንደሚደግፍም ህብረቱ አስረድቷል። አዲስ አበባ ላይ በአፍሪካ ህብረት በተሰጠው መግለጫ ላይ የተጠናቀረው ሰፊ ዘገባ ከምሽቱ ሶስት ሰዓት ላይ ዝግጅታችን ላይ ይቀርባል። ኬንያ ቀጣዩዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታወቀ። የዓለም የጤና ድርጅት ደብሊዩ ኤችኦ ባወጣው ሪፖርት ምንም እንኳ እስካሁን ኢቦላ ቫይረስ ኬንያ ውስጥ ስለመገኘቱ መረጃ ወይም የደረሰው ጥቆማ ባይኖርም ሀገሪቱ በአካባቢው ግዙፏ የትራንስፖርት መናኸሪያ በመሆኗ ምክንያት የመጋለጧ እድልም የዚያኑ ያህል የሰፋ መሆኑን ገልጿል። ድርጅታቸው ኬንያን ለኢቦላ መከሰትና መዛመት ሁለተኛ ደረጃ የአደጋ ቀጣና አድርጎ የፈረጃትና የሚከታተላትም መሆኑን ናይሮቢ የሚገኘው የዓለም የጤና ድርጅት ተጠሪ ዶክተር ኩስቶዲዮ ማንድላት ዛሬ ለጋዜጠኞች በሰጡት መግለጫ አመልክተዋል። ሚስ ማንድላት የሚሉት የምዕራብ አፍሪቃው የኢቦላ ወረርሽኝ የዓለም ስጋት የሆነ ከባድ የሕብረተሰብ ጤና ችግር መሆኑን በአጭር ጊዜ የሰሩት የአደጋ ስጋት አካባቢዎች ትንታኔ ደግሞ ኬንያ የመተላለፉ ከፍተኛ ተጋላጭ ሆና ያገኟት መሆኑን ነው። በመሆኑም ቫይረሱ እንዳይገባ ወይም ከገባም ፈጣን ምላሽ ለማግኘት መዘጋጀት አስፈላጊ እንደሆነ ሚስ ዶክተር ማንድላት መክረዋል። በሀገሪቱ የመግቢያ ጣቢያዎች ላይ ያለው ፍተሻ በጣም ደካማ መሆኑን የኬንያ ጋዜጦች መንገደኞችን እያነጋገሩ እየዘገቡ ነው። መንግስት ግን በሽታውን ለመከላከል እየጣረ መሆኑን የሀገሪቱ የጤና ጥበቃ ሚኒስትር ጄምስ ማቻሪያ አስታውቀዋል። ሚኒስትሪ ሃዝ ኮንስቲትዩትድ ኤ ማልቲ ኤጀንሲ ሚኒስቴሩ ብዙ መስሪያ ቤቶች የሚሳተፉበት የኢቦላ ግብረ ኃይል ማቋቋሙን የጤና ጥበቃ ሚኒስትሩ ጄምስ ማቻሪያ ተናግረዋል። ኮሚቴው ላለፉት ሶስት ወራት እየተሰበሰበ በየቀበሌውና በመላ ሀገሪቱም እንዲሁም በዓለም አቀፍ ደረጃ ያለውን ሁኔታ እየተከታተለ መሆኑንም ለሚኒስትሩም መወሰድ የሚገባቸውን እርምጃዎች እያማከረ መሆኑን ገልጸዋል። ኬንያ ለአሁን ነጻነች ቢባልም ስጋቱ ግን አይሎ እንዳጠላባት ነው በሌላ በኩል ደግሞ በኢቦላ ምክንያት ዜጎቹ ከላይቤሪያ ከሴራሊዮን እና ከጊኒ እንዲወጡ ጀርመን አሳሰበች። የጀርመን የውጭ ጉዳይ ሚኒስቴር የመንግስቱን ማሳሰቢያ ዛሬ ሲያወጣ መመሪያው የጤና ባለሙያዎችንና ዲፕሎማቲክ ሰራተኞችን እንደማይመለከት አክሎ አስታውቋል። በሌላ በኩል ደግሞ የኢቦላ መዛመት ባሳደረባት ስጋት ምክንያት ጊኒ ቢሳው ከጎረቤቷ ጊኒ ጋር የምትዋሰንባቸውን ድንበሮቿን መዝጋቷን አስታውቃለች። የዓለም የጤና ድርጅት ባወጣው ሪፖርት መሰረት በሶስቱ የምዕራብ አፍሪካ ሀገሮች ውስጥ በተስፋፋው ኢቦላ ምክንያት ቁጥሩ ከአንድ ሺህ በላይ የሚሆን ሰው ሞቷል። ወደ ናይጄሪያ አንድ በአውሮፕላን ገብቶ በነበረ መንገደኛ አማካይነት ቫይረሱ ግዙፏ ከተማ ሌጎስ ገብቶ አስር ሰው መያዙንና ሶስቱ መሞታቸውን የናይጄሪያ መንግሥት አስታውቋል። ኢትዮጵያና ሱዳን የጋራ የመከላከያ ኃይል ለመፍጠር ስምምነት ላይ መድረሳቸውን የሁለቱም ሀገሮች የመከላከያ ሚኒስትሮች አስታውቀዋል። ኃይሉ ስራ የሚጀምረው የፊታችን መስከረም ላይ እንደሚሆን የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። የዚህ ዘገባ ዝርዝር ከምሽቱ ሶስት ሰዓት ስርጭታችን ላይ ይቀርባል። ፈረንሳይ የኩርድ ኃይሎች ተፋላሚዎቻቸውን የኢስላሚክ ስቴት ተዋጊዎች መመከት የሚያስችላቸውን መሳሪያ እንደላከችላቸው አስታወቀች። የኢስላሚክ ስቴት ተዋጊዎች ሰሜናዊ ኢራቅ ውስጥ የኢራቅ ጦር ብዙ ሳይቋቋማቸው ተስፋፍተው እንደሚገኙ ይታወቃል። የጦር መሳሪያዎቹ ከኢራቅ መንግስት ጋር በሚደረግ ቅንጅት በሰዓታት ጊዜ ውስጥ እንደሚላኩ የፈረንሳይ ፕሬዚደንት የፍራንሷ ኦሎንድ ቢሮ አስታውቋል። በተጨማሪም አንድ መቶ ሰላሳ ወታደራዊ አማካሪዎችን አሜሪካ ወደ ኢራቅ መላኳ ተገልጿል። ጋዛ ውስጥ እየተካሄደ ያለውን ጦርነት ለማስቆም ዘላቂ ሰላም ለማስገኘት ያስችላል የተባለው የእስራኤልና የፍልስጤም ድርድር ለሶስተኛ ቀን ካይሮ ላይ እየተካሄደ ነው። ድርድሮቹ አሁን የሚገኙበት ሁኔታ እጅግ ጥንቃቄ የሚጠይቁና አሳሳቢ ጊዜ መሆኑንም አንድ የፍልስጤን ባለስልጣን ቢገልጹም አንዳች አዲስ ሁኔታ በቅርቡ እንደሚፈጠር የሚጠቁም ምንም መረጃ አልወጣም። በሁለቱ ወገኖች መካከል የተደረሰው የመጨረሻው የሰባ ሁለት ሰዓታት የተኩስ አቁም ስምምነት የሚያበቃው ዛሬ እኩል ሌሊት ላይ ነው። ወደ ምስራቅ ዩክሬን እየተጓዘ ያለው የሩሲያ ተሽከርካሪዎች ቅፍለት የሀገራቸውን ድንበር ዘልቆ እንዲገባ እንደማይፈቀድለት የዩክሬኑ የሀገር ውስጥ ጉዳይ ሚኒስትር ዛሬ አስታወቁ። ቅፍለቱን አንዳች ክፉ አመል የተጠናወተው ወራሪ የጸብ አጫሪነት አድራጎት ነው ብለውታል። የሀገር ውስጥ ጉዳይ ሚኒስትሩ አርሰን አቫኮቭ ትናንት ከሞስኮ የተነሱት 300 የጭነት ተሽከርካሪዎች በአመዛኙ ሩሲያኛ ተናጋሪ ለሆኑት ምስራቅ ዩክሬናውያን ሲቪሎች የተላከ ምግብና ሌላም እርዳታ መሆኑን ሩሲያ አስታውቃለች። ለዜና የተያዘው ጊዜ አበቃ። የተከበራችሁ አድማጮች ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ጤና ይስጥልኝ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ኢቦላን ለመከላከል የሰለጠኑ ባለሙያዎች ከትላንት ማክሰኞ ነሐሴ ስድስት ጀምሮ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተመድበው ፍተሻ እያካሄዱ መሆኑ ተገልጿል። በጤና ጥበቃ ሚኒስቴር የሚመራ ግብረ ኃይል ተቋቁሞ ቫይረሱን የመከላከል የማሳወቅና የጥንቃቄ ስራዎች እየተከናወኑ መሆኑንም አንድ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ባለሥልጣን ገልጸዋል። ሰለሞን አባተ አነጋግሯቸዋል። ጤና ይስጥልኝ አቶ አቤል ነህ እንደምናመሹ። ጤና ይስጥልኝ ሰለሞን፣ ደህና ነው ወይ? እግዚአብሔር ይመስገን። እስቲ አድማጮቻችንን ለማስታወስ ያህል ማንነትና ኃላፊነት ሆን ይንገሩኝ። አቤል የሻነ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊ ነኝ። የኢትዮጵያ ህዝብ በአሁኑ ጊዜ ስለ ኢቦላ ምንነት ያውቃል? አቶ አቤል፣ እንግዲህ ሁሉም የኢትዮጵያ ህዝብ ስለ ኢቦላ ቫይረስ ምንነት ያውቃል ብሎ መናገር አይቻልም። ነገር ግን ያው ይሄ በሽታ በምዕራብ አፍሪካ በአሁኑ ጊዜ ተከስቶ እያስከተለ ያለውን ችግር ግምት ውስጥ በማስገባት ያው በተለያዩ መገናኛ መንገዶች መረጃውን የማግኘት እድል ያላቸው ሰዎች ሊያውቁ ይችላሉ። ግን አብዛኛው ማህበረሰብ ይሄን ስለዚህ በሽታ ብዙ ያውቃል ብሎ መናገር አይቻልም። ለመሆኑ ኢቦላ ምንድን ነው? አቶ አቤል። ኢቦላ እንግዲህ በቫይረስ የሚመጣ ዞኖቲክ ዲዚዝ ከሚባሉት አይነቶች አንዱ ነው። ምንድን ነው ምልክቱ? እንዴት ነው የሚተላለፈው? ምልክቶቹ በደብሌቾም ሆነ በሲዲሲ እና በተከሰተባቸው ሀገሮችም እንደ የሚታወቀው ከሆነ ድንገተኛ ትኩሳት ያስከትላል፣ ብርድ ብርድ ይላል፣ የድካም ስሜት፣ ራስ ምሳት፣ ቆየት እያለ ሲሄድ ደግሞ በቆዳ ላይ ሽፍታ የማስከተል እንዲህ አይነት ምልክቶች አሉት። ከዛ ደግሞ እየቆየብ ሲሄድ ማስመለስ ወይም ማስታወክ፣ የወድምም የጉሮሮ እና ሌሎችንም ጠቅማጥንም ሊያስከትሉ ይችላል። ሁሉ ምልክቶቹ ናቸው። እና ይህ እነዚህ ከጊዜ ወደ ጊዜ እንትን እያሉ ከሄዱ ደግሞ በሌሎች የሰውነት አካሎቻችን ላይ ለምሳሌ እንደ ጉበት፣ ኩላሊት፣ ሳምባ፣ ክብደት የመቀነስ፣ የመቃዠት የመሳሰሉ ነገሮችን ያሳያል ወይም በእነዚህ ምልክቶቹ ይታወቃል። መጨረሻው ስቴጅ ሲደርስ ደግሞ በተለያዩ የቆዳ አካሎቻችን ላይ ደም የመፍሰስ ነገር በአይናችን ላይ ሊሆን ይችላል በአፍንጫችን በሌሎች በአይነ ምድር መውጫ በሽንት መሽኛም ሊሆን ይችላል። የኢቦላ መከሰቻዎቹ ከወባም ጋር እንደ ፍሉ አይነት ጉንፋን ከሚመስል መከሰቻም ጋር ይመሳሰላል ብለው ይናገራሉ፣ በማህበረሰብ ጤና ይላሉ። ግን አንዳንድ ምልክቶች ለምሳሌ ራስ ምታት የሌሎችን በሽታዎች ምልክት ሊሆን ይችላል። ግን ከዚህ ጋር ተለይተው በተለይ የሚታወቁ ደግሞ ቅድም ካልኳቸው ስሜቶች አንጻር ሲታይ እነዚህ በወባ ወይንም በሌሎች አጣዳፊ ትውከትና ተቅማጥ ላይ የሚከሰቱ ወይም የሚታዩ ምልክቶችን ሙሉ አይደለም የሚይዘው ሌሎች ይጨመራሉ። እዚህ ላይ ያሉት ነገሮች ከቀን ወደ ቀን የተለዩ ምልክቶችን እያሳዩ ነው የሚሄዱት። አሁን አጣዳፊ ተቅማት ሲሆን የራሱ ምልክቶች ከአንዱ ቀን ወደሚቀጥለው ቀን ሲሸጋገሩ የሚያስከትሉት ምልክት ለየት ይላል። የወባም እንደዚሁ እና አንዳንድ ምልክቶች ተመሳሳይ ቢሆኑ፣ ሁሉም ግን አንድ ናቸው ማለት አይቻልም። እንግዲህ በአሁኑ ጊዜ ኢቦላ ምዕራብ አፍሪካ ውስጥ ይከሰት እንጂ የምዕራብ አፍሪካ ችግር ነው የሚባል አይደለም። ከዚህ በፊት መካከለኛው አፍሪካ ውስጥ ኮንጎ ውስጥ ተከስቶ ብዙ ጉዳት አድርሷል። እንደዚሁም ብዙ ባራቁት እንደነ ዩጋንዳ ባሉ ሀገሮች ምስራቅ አፍሪካ ውስጥ በቅርቡ ባለፈው ዓመት ተከስቶ እንደዚሁ ጉዳት አድርሷል እና የትኛውም ክልል የተጠበቀ አይደለም ከኢቦላ እና በተለይ ደግሞ ኢትዮጵያን በምንመለከትበት ጊዜ ለምዕራብ አፍሪካ ዋነኛ መሸጋገሪያ ነች። የኢትዮጵያ አየር መንገድ ትልቁ አመላላሽ ነው አፍሪካ ውስጥ፣ እና ይህንን ግንዛቤ ውስጥ ያስገባ ዝግጅትና ጥንቃቄ እየተደረገ ነው በአሁኑ ጊዜ። በትክክል በትክክል ያልከው ነው። ስጋቱ ልክ አንተን እንደምታነሳው ሀገራችንም ውስጥ መንግስትም በከፍተኛ ደረጃ ይህን የሚከታተለውና አሁን ከነዚህ ሀገሮች ጋር ባለን የአየር ትራንስፖርት ግንኙነት የተነሳ በሽታው ወደ እኛም ሀገር እንዳይዛምት ወይም እንዳይከሰት ለማድረግ ቅድመ ጥንቃቄዎቹ ላይ በጥብቅ እየተሰራ ነው የሚገኘው። ይሄ ግንዛቤው አለ። ምክንያቱም ከእነዚህ ሀገሮች ጋር ያው እስከ እስካሁን እንትናችን ቀጥታ የአየር በረራ ያለው ያው ከናይጄሪያ ጋር ነው። ዞሮ ዞሮ በአንድም ይሁን በሌላ መንገድ በሽታው ወደ ሀገራችን አይመጣም አይባልም። የሚመጣ ቢሆን ከሰው ወደ ሰው የሚተላለፍ እንደመሆኑ መጠን ምን አይነት ጥንቃቄዎች መደረግ አለባቸው ተብሎ በሁሉም ዘርፍ አስፈላጊው ቅድመ ዝግጅት በሙሉ እየተከናወነ ነው የሚገኘው። እርስዎ እንዳሉት አቶ አቤል ናይጄሪያ አሁን ከነዚህ ከሶስቱ ከጊኒ፣ ከሴራሊዮን እና ከላይቤሪያ ቀጥሎ ትልቁ ስጋት ያለባት ናይጄሪያ ነች። ትናንትና ሌጎስ ከተማ ውስጥ አስረኛውን ሰው ማግኘታቸውን ተናግረው ነበረ። የኢትዮጵያ አየር መንገድ ደግሞ መነሻው እና መድረሻው የናይጄሪያ ጉዞ ሌጎስ ነው። ብዙ መንገደኞቹ በሌጎስ በኩል እያቋረጡ ነው የሚያርፉትና ድንገት አንድ ታማሚ ወይም አንድ መንገደኛ ኢቦላ ይዞ ወደ ቦሌ ዓለም አቀፍ አይሮፕላን ጣቢያ ቢገባ ቢደርስ ምንድን ነው የሚደረገው? አንደኛ ይህንን ማወቅ የሚቻልበት አሰራር አለ ወይ? ሁለተኛ ቢታወቅ ምን ይደረጋል? ሁለት አይነት የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት። አንዱ ራሱ ሌጎስ አውሮፕላን ማረፊያ፣ ይህን የኢትዮጵያ አየር መንገድ የበለጠ ሊያብራራው የሚችል ነው። ግን ያለ መረጃ እዛው ሌጎስ ያለው አየር መንገድ ላይ የኢትዮጵያ መንግስት ከዛ የሚያጓጉዛቸውን መንገደኞች ከመጓጓዛቸው በፊት ይሄንን በሽታ ሊያሳዩ የሚችሉ የቅድመ ምርመራ ስራዎችን ያከናውናል። ያ እየተሰራ ነው እዛ እዛም አልፈው እዚህ ከመጡ በኋላም ኢትዮጵያ አየር መንገድ ውስጥ እንግዲህ ዛሬ ጀምሮ ራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻል እና በዚህ የተጠረጠሩ ሰዎች ምን ምን አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ከናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግና ሰዎቹ በአግባቡ እነዚህ ሰዎች በባለሙያዎቹ ስክሪን ይደረጋሉ ወይም የማጣራ ስራ ይካሄዳል። ይከታተላሉ ይህንን የሚያስችል ቅድመ ውይይት ተደርጓል ከዚያ በኋላ አሁን እንዲህ አይነት ሁኔታ ቢገኝ ደግሞ ምን ይደረጋል የሚለው ደግሞ ቀጥሎ ደረጃዎች አሉት ወደሚቀጥለው እንደነዚህ አይነት ሰዎችን በተለየ ሁኔታ ይዘን በተለየ ቦታ ላይ አስቀምጠን ክትትል የምናደርግባቸው ና ለሰዎቹ ገዛ የምናደርግበት ወደ ሌሎቹ የሚያስተላልፉበትን ሁኔታ ሁሉ እንዳይመቻች የማድረግ ስራ እየተሰራ ነው። ቅድመ ዝግጅት አለ። እሺ እነዚህ የጤና ባለሙያዎች ከዛሬ ጀምሮ ነው እዛ ስራ መስራት የጀመሩት? አዎ ይጀምራሉ። ዛሬ ማለት ዛሬ ማለት ዛሬ ማክሰኞ ማለት ሆኖ ነው ማክሰኞ ነሐሴ ዛሬ በእኛ ነሐሴ ስድስት ነው ማክሰኞ ነሐሴ ስድስት ጀምሮ ማለት ነው። እና ክትትል እያደረጉ ነው፣ ምርመራ እያደረጉ ነው ማለት ነው። በትክክል እና ሆስፒታሎች የተዘጋጀው አሉ መቼም፣ ምርሶ ያሉበት መስሪያ ቤት ላይ ምርሶ የሚወክሉት የተለየ ቦታ ማስቀመጫ ወይም ማቆያ ቦታ ተብሎ በባለሙያዎቹ ተለይቶ የተዘጋጀ ቦታ አለ። ሌላው የድንበሮች አካባቢ ነው። አቶ አቤል እንደውም ሰሞኑን በጋምቤላ በኩል ሄፓታይተስ ኢ ብዙ ጉዳት እያደረሰ እንደሆነ በስደተኞቹ መካከል ከሶስት መቶ ከስድሳ በላይ ስደተኞች ሄፒታይተስ ኢ እንደተገኘባቸው ከሀገሬው ሰውም እዛው ካለው የጋምቤላ ሰውም መካከል ስድስት የሚሆኑት እንደዚሁ ሄፒታይተስ ኢ ቫይረስ ተላልፎባቸው እንደተገኙ የዓለም የጤና ድርጅት የዓለም የስደተኞች ጉዳይ ኮሚሽነርም አስታውቀው ነበረ። ከዚህ በፊትም እንደዚሁ በሶማሊያም በኩል ስደተኞች ባሉባቸው አካባቢዎች የፖሊዮም ችግር እንደዚሁ ተከስቶ እንደነበር እናስታውሳለን። በደቡብና በሶማሊያ አካባቢ አሁንም ቢሆን ተመሳሳይ ሁኔታ እንዳይፈጠር የሚደረግ አይኖችን ከፍቶ መከታተል ስራዎች አሉ። በኢቦላ በኩል ልክ ነው ያልከው ሰለሞን። ይሄ ከዚህ በፊትም በተለያዩ ቅድም ባልካቸው የህመም አይነቶችም ላይ ችግሮች ተከስተው ነበረ። ይሄንን ግንዛቤ ውስጥ በማስገባት አሁን ኢንስቲትዩታችንም ሆነ መንግስት እየሰራ ያለው ከውጭ በደረቅ ወደ አካባቢ መግቢያ በሮች ናቸው የሚባሉት ወደ ሰባት የሚደርሱ ቦታ አካባቢዎች አሉ። እነሱ ላይም ተመሳሳይ ስራ ይሄንን ሆነ ሌሎች መሰል በሽታዎች ቢመጡ አስቀድሞ እነዚህ እንዴት መከላከል እንደሚቻልና ምን እርምጃ መውሰድ እንደሚጠበቅባቸው እዛው ላሉ ሙያተኞች ተመሳሳይ ስልጠናና ተመሳሳይ ግባቶችን አቅርቦ ይሄን የመከታተል ስራ መስራት እንዲቻል ቅድመ ዝግጅት ተደርጓል፣ እንጂ ያው ግምቱ አይደለም። ችግሩ ታውቆ በእነዚህም ቦታዎች ላይ ከዚህ ኤርፖርቱ ባልተናነሰ መንገድ ክትትልና አስፈላጊውን ቅድመ ዝግጅት አድርጎ በየትኛውም አካባቢ በየትኛውም የመግቢያ በር ቢሆን ወደ ሀገራችን በሽታው እንዳይከሰት አስቀድሞ፣ እንደምታውቀው ይህ በሽታ መድኃኒትም ሆነ ክትባት የሌለው ስለሆነ ትልቁ አዋጭ መንገድ መከላከል ስለሆነ መከላከሉን በሁሉም አቅጣጫዎች ነው ለመስራት እየተዘጋጀና እየሰራን ያለ ነው። ኢትዮጵያ በአሁኑ ጊዜ ከሰላሳ ሺህ በላይ የጤና ኤክስቴንሽን ሰራተኞች ሰራተኞችን እንዳሰማራች ነው የሚታወቀው፣ በሙሉ ሀገሪቱ ውስጥና፣ እነዚህ የጤና ኤክስቴንሽን ሰራተኞች ራሳቸው ምን ያህል ያውቃሉ ስለ ኢቦላ? አዎ አሁን ይሄ እሱ ነው። እንግዲህ አሁን በሂደት ደግሞ ቀጥለን ዙሮ ዙሮ በዚህ በመግቢያ በሮች አካባቢ ያሉ የጤና ባለሙያዎች ናቸው ቅድመ ጥንቃቄውን አውቀው ቅድመ ዝግጅት ቢያደርጉ የሚመረጠው እሱ ነው። እሱን ለማድረግ እንግዲህ አስፈላጊውን ዝግጅት እያደረግን ነው። በየክልሉ የሚመለከታቸውን የጤና ባለሙያዎች ደረጃ በደረጃ ስልጠናውን በመስጠት ሁሉም ያለበት ጤና ተቋም እንደነዚያ አይነት ምልክቶች ሲከሰቱ ምን ማድረግ እንዳለበት ሁልጊዜ ዝግጁ ሆኖ መጠበቅ አለበት። ለዛም የሚያስፈልጉ ሁኔታዎችን ስጋት አለባቸው ወደሚባሉ አካባቢዎች በሙሉ ዝግጁ አድርጎ የማስቀመጥ ነገር እየታሰበ ነው፤ እና ይሄ በሂደት ደግሞ ቀጥሎ አሁን በምትለው የጤና ኤክስቴንሽን ባለሙያዎችም ሆነ በሌሎች የጤና ባለሙያዎች በሁሉም የጤና ሁለት መስጫ ተቋማት ይሄን ተመሳሳይ ግንዛቤ መፍጠር ስራ ለመስራት በስፋት እየተንቀሳቀስን ነው። ምን እያደረጋችሁ ነው አቶ አቤል? ለዚህ የሚያስፈልጉ ትምህርታዊ በራሪ ወረቀቶችን ሰው የህመሙን መንስኤ እንዲያቅ ኢቦላ በሽታ ምንድን ነው? በሽታው እንዴት ይተላለፋል ታማሚ ቢገኝ ምን አይነት የሕክምና እርዳታ የሚደረግ የሚደረግለት እንዴት ነው፣ ከመጨስ ጀምሮ ነው፣ የበሽታዎቹ ምልክቶች ምን እንደሆኑ በዚህ በሽታ የተጠረጠረ ወይም የተያዘ ሰው ቢኖር ምን ማድረግ እንደሚያስፈልግ እንደገና ደግሞ የቦላ በሽታን እንዴት ልንከላከል እንችላለን፣ በቤት ውስጥስ ቢሆን ልናደርግ የሚገባው ጥንቃቄ ምንድን ነው፣ እንዲህ እንዲህ አይነት ነገሮች ስለ በሽታው ቅድመ ጥንቃቄን በስፋት ሊያስረዱና ሊያሳውቁ የሚችሉ ጽሑፎችን በብዛት አባዝተን ለሙያተኞቹ ማድረስና ሙያተኞቹ ደግሞ እንዲሁ በየደረጃው በእነሱ ስር ላሉ ሰዎች ተመሳሳይ መረጃ የማስተላለፍ እና በተለያዩ የመገናኛ ብዙኃን ህብረተሰቡ በሁሉም መገናኛ ዘዴዎች እንዲያውቅና ራሱን እንዲጠብቅ ሰፊ የማስተማር ስራ ለመስራት ነው እየተዘጋጀ ነው ያለ ነው። ለመሆኑ በግብረ ኃይል ደረጃ ትንቀሳቀሳለች ኢትዮጵያ? የተቋቋመ ኃይል አለ አለ ይሄ ከየሚመለከታቸው መስሪያ ቤቶች እና ባለድርሻ አካላት ጋር ከዓለም የጤና ድርጅት ያው አዲስ አበባ ከሚገኘው ከዩኒሴፍ ሌሎችም እንደዚሁ በጤና ዘርፍ አገልግሎት በመስጠት መንቀሳቀስ ላይ ካሉ ድርጅቶች ጋር በመሆን ከሌሎችም ጉዳዩ ይመለከታቸዋል፣ በዚህ ቢሳተፉ አስተዋጽኦ ሊያደርጉ ይችላሉ ተብሎ ከሚታሰቡ ሴክተር መስሪያ ቤቶችም ጋር በመሆን ከላይ እስከ ታች በበላይ ኃላፊዎች የሚመራና በየደረጃ የተዋቀረ አደረጃጀት አለው። ያንን ተከትሎ ነው የሄደው። ስራ ክፍፍልም ድርሻም ማን ምን ይሰራል የሚለው ሁሉ በእቅድ ተይዞ ነው እየሰራ ያለው። ብሔራዊው ኃይል በማን ነው የሚመራው? አቶ አቤን፣ በጤና ጥበቃ ሚኒስቴር ነው ዋናው ባለቤቱ። ጤናነክ ጉዳይ መቼም ከጤና ጥበቃ ሚኒስቴር በላይ አይሄድማ። ከዛ ውጭ አይወጣም። ሚኒስትሩ ራሳቸው ናቸው የሚመሩት ወይስ ሌላ ዴሌጌት ያሉት? አይ ሚኒስትሩ ሚኒስትሩ ናቸው። ለመሆኑ እርስ ምን ይመክራሉ? እንደ ባለሙያ፣ የማህበረሰብ ጤና ኢንስቲትዩትም የህዝብ ግንኙነት ኃላፊ እንደመሆኖ ምን ይመክራሉ? ሰውን በአጋጣሚ ኢቦላ ቢከሰት ወይም ስጋቱ አይሎ ቢመጣ ምን እንዲያደርግ ይመክራሉ? ያው የመከላከል ቅድመ ጥንቃቄዎችን የማድረግ እውቀት እንዲኖረው ነው ሁሉም ሰው። ለምሳሌ ዛሬ መረጃዎች በተለያየ መንገድ ለማንኛውም ህብረተሰብ ይደርሳል። በዘመናዊ መገናኛ ዘዴዎች በኢንተርኔት የሚገኝ አለ። የዓለም ጤና ድርጅት በየቀኑ መረጃዎችን ይለቃል፣ ሲዲሲ ይለቃል፣ ሌሎችም እንደዚሁ። ሁሉም አሁን ህመሙ የተከሰተባቸው ሀገሮችን በየጊዜው የሚያወጧቸው መግለጫዎች አሉ። የሚያውቅ የነዚህን መረጃዎች ጠንቆ የተረዳ ሰው ለሌላው ላልተረዳው ወገኑ በማስተላለፍ ሁሉም በያለበት የዚህ በሽታ ምንነት እውቀት እና ግንዛቤ ኑሮት ራሱን ከዚህ በሽታ ለመከላከል የሚያስችል ግንዛቤ እንዲፈጥር ነው። እኔም መቅረው እንደው አንድ ሁለት ብለው የሚነግሩት ነገር ይኖራል። ይህን ቢያደርግ ይህን ቢያደርግ የሚሉት አቶ አቤል በዚህ በሽታ የተጠረጠረ የሚመስልና በዚህ በሽታ ላይ የሚታዩ ምልክቶችን የሚያይሰው እንግዲህ አሁን ይህንን ትምህርቱን በስፋት ስትሰጥ ከተገነዘበ በኋላ ማለት ነው። ይህንን አይነት ምልክቶች ሲያይ በአቅራቢያው ወደሚገኙ ጤና ተቋማት ጉዳዩን ቶሎ የማሳወቅ የመከታተል ና እስከ መጨረሻው ምነቱ ተለይቶ እስከታወቀ ድረስ ሳይዘናጋ ሰው ወደ ጤና ተቋማት ይህንን የማሳወቅና መረጃዎቹን የማድረስ ስራ መስራት አለበት። ምክንያቱም ሌላውን ሰው ረዳን ወይም ሌላውን ሰው ከዚህ ሁኔታ ላይ የጠረጠርነውን ሰው አስቀድመን ወደ ጤና ተቋማት አቀረብን ማለት የእሱ ሊያሰራጭ የሚችለውን ሂደት አቆምን ማለት ነው። ስለዚህ በዚህ መንገድ ሁሉም ሰው እንደ እነዚህ አይነት ምልክቶችን ሲያይ ፈጥኖ ወደ አቅራቢያ ወደሚገኘው ጤና ተቋም ሪፖርት ቢያደረግ፣ የጤና ተቋማት ደግሞ ካላቸው የሙያ እውቀት አንጻር ተነስተው የተጠረጠረውን በሽተኛ የማጣራትና ሂደቱን የመከታተል እርግጠኛ ሆኖ ቢገኝም እንዴት እስከ መጨረሻው መከታተልና መወሰድ ያለባቸውን ደረጃዎችን እውቀቱ ስላላቸው ወደ ሌሎች ሳይተላለፍ ብዙ ሰውም ሳይጎዳ ማቆም ይቻላል ወይም መከላከል ይቻላል ብዬ ነው የማስበው። እና ይህንን ሁሉም ሰው እንዲተገብረው ነው በእኔ በኩል ለመምከርም ለማሳሰብ የሚፈልገው። አቶ አቤል የሻነህ፣ የኢትዮጵያ ማህበረሰብ ጤና ኢንስቲትዩት የሕዝብ ግንኙነት ኃላፊ፣ ለጊዜውና ለማብራሪያው በጣም አመሰግናለሁ። እኔም አመሰግናለሁ። ሰለሞን አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዚደንት የነበሩት ሪቻርድ ኒክሰን የሥራ ዘመናቸውን ሳይጨርሱ ከሥልጣን የወረዱበት አርባኛ ዓመት ባለፈው ቅዳሜ ነሐሴ 3 2006 ዓ ም ታስቦ አልፏል። ሚስተር ኒክሰን ሥራቸውን የለቀቁት በዎተርጌት ቅሌት ውስጥ እጃቸው ስለነበርና ተከትሎም ወንጀሉን ለመደበቅ ባደረጉት ጥረት ሳቢያ ነው። የሪፐብሊክ ፓርቲው የምርጫ ዘመቻ አስፈጻሚዎች እንደ አውሮፓን ዘመን አቆጣጠር በ1972 ዓ ም ነበር እዚህ ዋሽንግተን ዲሲ የሚገኘውን የዲሞክራቲክ ፓርቲውን ዋና ጽፈት ቤት ቢሮ ሰብረው በመግባት የሚስጥር ሰነዶችን የመዘበሩት። ከአራት ዐሥርት ዓመታት በፊት የተፈጸመው ያ ወንጀል በብሔራዊ ፖለቲካ ላይ ግዙፍ ጠባሳ ያሳረፈ ከመሆኑም በላይ ከቅሌቱ በኋላ የወጡ አንዳንድ የለውጥ ሕግጋትም ዛሬ ድረስ ማስተገባታቸው ቀጥሏል። ባልደረባችን ጂም ማሎን ያጠናቀረው ዘገባ አለ። ቀጥያ ቀርበዋለሁ። እንደ አውሮፓውያን ዘመን አቆጣጠር ነሐሴ ሁለት ቀን 1974 ዓ ም ምሽት በዩናይትድ ስቴትስ የታየው የፖለቲካ ቲያትር እጅግ አስገራሚ ነበር። ሪቻርድ ኒክሰን ከቢሮአቸው በብሔራዊው ቴሌቪዥን ብቅ አሉና ከሚቀጥለው ቀን ጀምሮ ሥልጣን እንደሚለቁ አስታወቁ። I have never been a quitter. To leave office before my term is completed is abhorrent to every instinct in my body. የጀመረውን የሚያቋር ሰው ሆኜ አላውቅም። የሥራ ዘመኔ ሳይገባደድ አቋርጬ መውጣቴ ፍጹም አጸያፊ ተግባር ነው። ሆኖም ፕሬዚዳንት እንደ መሆኔ የሀገርን ጥቅም አስቀድማለሁ። ሚስተር ኒክሰን ሥራ እንደሚለቁ ባስታወቁበት እለት ለዋይት ሐውስ ቤተ መንግሥት ሠራተኞች እንባ እየተናነቃቸው ባደረጉት ንግግር ለፖለቲካ ውድቀታቸው ምክንያት ከሆኑት አንደኛውን ገልጸው ነበር። ሁልጊዜም አንድ ነገር አስታውሱ፣ ሌሎች ሊጠሏችሁ ይችላሉ። እነዚያ የሚጠሏችሁ ሰዎች ማሸነፍ የሚችሉት እናንተም ከጠላችኋቸው ብቻ ነው። ያን ካደረጋችሁ ደግሞ ራሳችሁን ታጠፋላችሁ። ሪቻርድ ኒክሰን ይህን ከተናገሩ ጥቂት ጊዜ በኋላ አዲሱ ፕሬዝደንት ጄራልድ ፎርድ በታሪኳ ለመጀመሪያ ጊዜ መሪዋ ስራውን የለቀቀበትን ሀገር ማረጋጋት ያዙ። አሜሪካውያን ወገኖቼ ሆይ የተራዘመው ብሔራዊ ቅዠታችን አክትሟል። ህገ መንግሥታችን ይሰራል። ትልቋ ሪፓብሊካችን በሕግ የሚሠራ መንግሥት እንጂ የአምባገነኖች አይደለችም። በዚች አገር መሪው ህዝብ ነው። የኒክሰን በርካታ ረዳቶች በወተር ጌቱ ቅሌት ወቅት ስልጣን አላግባብ በመጠቀም ወንጀል እየተለቀሙ እስር ቤት ገቡ። ከዋይትሃውስ ቤተ መንግሥት የተገኘ የቴፕ ቅጄዎች ደግሞ ሪቻርድ ኒክሰን ድርጊቱን ለመሸፋፈን ሲሉ ረዳቶቻቸው ሲአይኤ፣ ለፌዴራሉ የምርመራ ቢሮ እንዲዋሹ ትእዛዝ መስጠታቸውን አረጋገጡ። ኋላ ግን ፕሬዚደንት ፎርድ ሚስተር ኒክሰንን ከማንኛውም ዐይነት የወንጀል ክስ ነፃ የሚያደርጋቸው ምህረት ሰጡ። ያ እርምጃቸውም በ1976 በዲሞክራቲክ ፓርቲው እጩ ተወዳዳሪ በነበሩት በጂሚ ካርተር እንዲሸነፉ አደረጋቸው። የወተርጌት ቅሌት በዩናይትድ ስቴትስ የፖለቲካ ታሪክ አንድ ትልቅ ምዕራፍ አለው ሲሉ በአሜሪካን ዩኒቨርሲቲ የፕሬዝደንታዊ ታሪክ ተመራማሪው አለን ሊችማን ያስረዳሉ። ወተርጌት ወተርጌት በታሪክ ትልቁን ቦታ እንደያዘ ይቆያል። አንድ ፕሬዚዳንትና አስተዳደራቸው ዲሞክራሲያዊ ሂደቱን ለመፈታተን የሞከሩበት ግዙፍና ውስብስብ ክስተት ነው። የወተርጌት ቅሌት ጉድ እስኪወጣ ሁለት ዓመት ግድም ፈጅቷል። አብዛኛው የወንጀሉ ሚስጥር ተሰባስቦ የወጣው ደግሞ በዋሽንግተን ፖስት ጋዜጠኞች ቦብ ውድወርድና ካርል በርንስታይን አማካይነት ነው። አለን ሊችማን እንደሚሉት የወተር ጌትን ድርጊት ተከታትሎና የፕሬዝደንቱንም ወንጀሉን ለመሸፋፈን ፖለቲካ መጠቀማቸውን ያጋለጠው የጋዜጠኞቹ ሚና ለሀገሪቱ እጅግ ወሳኝ ጠቀሜታ አለው ን። ጆርናሊዝም ውድወርድ፣ በርንስቲን ኢንሳይድ ሶርስ ባብ ውድዎርድና ካርል በርንስቲን የተጫወቱት የጋዜጠኝነት ሙያና ጉዳዩን የሚያውቁ የውስጥ ምንጮች ባይኖሩ ኖሮ ኒክሰን አታለው ማለፍ በቻሉ ነበር። ስለዚህ አሰራራችን ተዋቶለታል። ያስተላለፈው መልእክትም ደግሞ ምንጊዜም ነቅተን እንድንቆይ ነው። የዎተርጌት ቅሌት ኮንግሬሱ ለምርጫ ዘመቻ ማካሄጃ በሚመደብ ገንዘብ ላይም ለውጥ እንዲደረግ አዲስ ሕግ አስቀርጿል። ከለውጦቹ አንዳንዶቹ ግን የወቅቱ የሀገሪቱ ከፍተኛ ፍርድ ቤት ሰርዟቸዋል። ወተር ጌት በሌላም ይታወሳል። ዛሬ ይበልጥ የተከፋፈለ የፖለቲካ ዘመን ላይ የደረስነው ነው በዚያ ወንጀል ሳቢያ ነው ብለው የሚያምኑ ወገኖች አሉ። ኖርማን ኦንስታይን እዚህ ዋሽንግተን ዲሲ በሚገኘው የአሜሪካን ኤንተርፕራይዝ ተቋም የፖለቲካ ተንታኝ አንዱ ናቸው። ሲ ቴንሽንስ ኢንክሪስ ር ኒር ወ ሃ ናው ውጥረቱ እየበረታ ሲሄድ አይተናል። በወቅቱ እንደአሁኑ ጊዜ ግን በጣም አይሎ የታየበት ጊዜ የለም። ዛሬ የምመለከተው የብሔረተኝነት ደረጃ መድረሱን ነው። በዚች አገር በዚች አገር ከእርስ በርስ ጦርነት ወዲህ ይህንን አይነት ሁኔታ ታይቶ አይታወቅም። አሜሪካውያን የወተር ጌት ቅሌትን አስመልክቶ በአንደኛው ጉዳይ ላይ አስተሳሰባቸው መቀየሩን እናያለን። እንደ አውሮፓን ዘመን አቆጣጠር በ ፕሬዚደንት ፎርድ ለኒክሰን ያደረጉትን የምህረት ውሳኔ የተቃወሙ 59 በመቶ ያህል ነበሩ። በ2002 ዓ.ም የኤቢሲ ኒውስ ባደረገው ጥናት ሚስተር ፎርድ በወቅቱ የደረሱበትን ውሳኔ ትክክለኛ ነው ብለው የሚያምኑ 59 ከመቶ ደርሰዋል። እርምጃው ሀገሪቱን አንድ ለማድረግ ረድቷል ብለው ያምናሉ። ክብራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው እዚ ላይ ተጠናቋል። ከምሽቱ 3ስት ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን በኢንተርኔትም ዩ ኒውስ ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። አድማጮች ይህን ደግመዋለሁ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላልፍላችሁ መደበኛ ስርጭት እንደገና እንገናኛለን በኢንተርኔትም www voa news com እንዲሁም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦ ቢአይ ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ደሳሌ መኮንን ነው። ለዛሬ በዙ እንሰናበታለን። መልካም ምሽት።